ግጭቱ አሁን ቆይ በማንና በማን መካከል ነው የተቀሰቀሰው? አሁን እየ የታየ ያለው ነገር ዛሬና ትናንት ከሰዓት በኋላ ጀምሮ ወይም ትናንት ረፋር ጀምሮ መታየት የጀመረው ነገር ጥያቄ ሌላ ነው። አጠቃላይ አስተዳደሩ ለእኛ የሚፈለው በእጅ ነገር አልሰራም፣ የሚያስፈልገንም ለውጥ አላመጣም። ስለዚህ መቀየር አለበት፣ መውረድ አለበት የሚሉ ሀሳቦች አሉ። የከተማው ነዋሪ ነው ይህን ጥያቄ እያነሳ ያለው። እያነሳ ያለው የከተማው ነዋሪ ነው። በጠቃይ አዲስ ከተማ የሚባል አካባቢ ያለ ከተማ አዲስ ከተማ ላይ

በተመሳሳይ መልኮ አፕሮች ካልኩኝ አሁን ያው እንግዲህ ሌላ ህዝብ አለቀስ ምንድን ነው እያለቀስ ያለት ማለት መንገድ ላይ የሚቃጠል ጎማ ታይቷል። ጎማዎች ተቃጠሉ ነው። ከዛ ውጪ አዲስ ከተማ ልስ አካባቢ ማለት በከተማው የዚያው አምስት ቀበሌ አስተዳደር የሚገኝበት ቦታ ነው። ቀበሌ አስተዳደር ተሰቤቱ ተቃጥሏል። አሁን ባለ ይመረጫ ወጣቶች ናቸው። አይቃፈሉት ምክንያቱም ጥያቄ ያለን ጥያቄያችን እንዲመልስ የሚችል አስተዳደር ከሌለ አያስፈልገም የሚል ነው። ይሄ የፈጠረው የትራንስፖርት እጥረት ህዝቡም ያው በዙር ከተማ ውስጥ በሙሉ ድሬዳዋ በዚህ የምታጠው ፀሐይ ውስጥ እንደፈለገ ሰው ምንጥፋደት አልቻለም እና በእግር ነው አሁን ፓርቲ አጠቃላይ እየተካሄደ ያለው ከተማዋ ውስጥ ያለመረጋጋት ችግር እንደነበረ ሰሞኑንም ሰምተናል፣ አንተም ዘግብኸዋል። ጸጥታ አስከባሪዎች ጉዳዩን መቆጣጠር አልቻሉም ማለት ነው። እንግዲህ የግጭቱ መነሻ ከሁለቱም በፊት የጥምቀት በዓልን ምክንያት በማድረግ በተለይ በአስራ አራት በቀናት ሰባት ይመስለኛል አሁን የጊዜ አራት ታቦት በሚገባበት ጊዜ ታቦቱ በሚወስበት አካባቢ ያሉ በተለይ አካባቢ የሶማሌ ብሔረሰብ ነው፣ የሶማሌ ማህበረሰብ የሚኖርበት አካባቢ ነው እና እዛ አካባቢ ያሉ ሰዎች ወሰዱ የተባለው የድንጋይ ጉርጎራ ኢትዮጵያ የሚተባለው ችግር ነው። በግጭቱ አጠቃላይ መከፈት ምክንያት የነበረው ይሄንን እንግዲህ የሃይማኖት አባቶች ሀገር ሽማግሌዎችና አስተዳደሮም ችግሩ ለመፍታት አካቸውን ጥረት እያደረግን ነው የሚል መግለጫ ሰጠ። እንግዲህ ይህን ተከትሎ አንደኛ ሬዛ ከተማ ላይ መፈጠር የያዘው ይህ ግጭት፣ በሆኑ አካላት መፈጠም የያዘው ጥቃት አስተዳደሩ ማስከበር ወይም ማስጠበቅ ካልቻለ እኛ የበኩላችንን አስተዋጽኦ አድርገን ወይም ይህንን ጥቃትና ግጭት እንከላከላለን የሚል አቋም ያላቸው በርካታ

ወይም ነገሩን እንባት የማስጠት አይነት ነገሮች ናቸው። ይሄ ደግሞ የጠጣ ችግሩን ጠጥቶ ወይም የከተማ ችግሩን ጠርቶ ውጤት ማምጣት የቻለ አይደለም ብሎ መሰል ይቻላል። አሁን ያለው የተሄዷ ሁኔታ በጣም አስከፊ ነው። በሁሉም የከተማ አካባቢዎች ላይ ያስለቃሽ፣ በአንዳንድ አካባቢዎች ላይ የቶክስ ሚሰማበት አግባባለ መንገዶች በተለያየ አቅጣጫ ሰዎች ወደ ሚሄዱበት ቦታ የሚደርሱበት መንገዶች ነው ምን ተዘርተዋል። ለማስተዳደሩ እንግዲህ እነዚህ ጥያቄ ያላቸው የተባሉትን የህብረተሰብ ክፍሎች ለማነጋገር ጥረት እያደረግኩ ነው የሚል ነገር ላይ እንዳለ መረጃዎች አሉ። እስካሁን ድረስ ግን የጥያቄው ባለቤቶች እና ጥያቄ ባላቸው ሰዎች መ የሚሰጥ አልተገናኙም። አሁን እካለበት ሰዓት ድረስ ማለት ነው። ቅድም እንዳልከው ግን እስካሁን ድረስ የሞተ ስለመኖሩ የተሰማ ነገር የለም። የቆሰለ ሰው ይኖር ይሆን እንዲያው የሰማው መረጃ አለ። እኔ የተገኘባቸው አካባቢዎች ላይ የዶክቶር ሪሳላ ሆስፒታል አምቡላንሶች በተደጋጋሚ ከተለያዩ ቦታዎች ላይ የራሳቸው ልጅ እያካሙ የተጎዱ ሰዎች ሚስሱ በተመቻቻለው ግጭት ቦታ ላይ ስለነበር፣ መሳይ ተክሉ በጣም አመሰግናለሁ። መልካም